መዝናኛ በተፈጥሮ ሳይንስ ዘርፍ የእጽዋትና የአካባቢ መስተጋበር ተመራማሪ ናቸው። የመጀመሪያ ዲግሪያቸውን በሀሮማ ዩኒቨርሲቲ፣ ሁለተኛ ዲግሪያቸውን በስዊድን ሀገር፣ የዶክትሬት ዲግሪያቸውን ደግሞ በኔዘርላንድ በተፈጥሮ ሳይንስ ዘርፍ ተከታትለዋል። ያም ሆኖ ግን በሙያቸው ሳይወሰኑ በ2007 ዓ ም እመጓ በ2009 ዓ ም ዝጎራ በ2010 ዓ ም ደግሞ መርበብት በሚሉ ርዕሶች ሶስት ልብ ወለድ ነክ ነገር ግን ታሪክን ባህልን መንፈሳዊነትን ሚስጢራዊነትንና ሳይንስን የሚያጣቅሱ መጽሕፍቶችን ለህትመት በማብቃት በኢትዮጵያ ስነ ጽሑፍ አሻራቸውን አስቀምጠዋል የዛሬው የመዝናኛ ዝግጅት እንግዳችን ዶክተር አለማየሁ ዋሴ ተከታተሉን ዘንድ በአክብሮት እንጋብዛለን። መልካም ዶክተር፣ እንግዲህ በሙያዎት የተፈጥሮ ሳይንስ ተመራማሪ ነዎትና ግን በሌላ መልኩ ደግሞ የምናውቀውት የስነ ጽሁፍ ስራዎችን ሰርተዋል። እንዲው ከተፈጥሮ ሳይንስ ብዙ ጊዜ አልለመድንም ወይ የዚህ የሶሻል ሳይንስ ጋር የተገናኘ ያጠኑ ሰዎች ወይም የቋንቋ ሰዎች ወይ ደግሞ ወደዛ ዝንባል ያላቸው ሰዎች ነው ይጽፋሉ ተብሎ እንግዲህ በተለምዶ እንትን የሚለውና እንዲው የእርስዎ ተሞክሮ ምንድን ነው? ከተፈጥሮ ሳይንስ ተመራማሪነት ወደ ስነ ጽሑፍ እንዴት ነው፣ ብዙ ጊዜ አልተለመደም። ያ ያነሳ ጥያቄ ለራሴ ችሎታም መውቀትም ልብድም የለም። የሚገርሽ ነገር አሁንም ስነጽፍ ችሎታ አለ ብዬ አላም። እንዳልኩሽ የእጽዋት ከአካባቢያቸው ከሰው ልጅ ከእንስሳት ከአፈር ከአየር ንብረቱ ጋር ያላቸው መስተጋብር ስለሆነ ብዙ ነገር ማዋጭ ነውሳል ብዙ ነዚህ ጉዳዮች መረዳት ይችላልና አንዱ ሆነ ሁለት ደግሞ

ትርጉም አይሰጡ። ግን በአማርኛ ምዋ ምል በሰሜን ኢትዮጵያ እናት ለመግለጽ ነው። ግን እመጓ የሚለው በአማርኛ ቃል አይደለም እና እመጓ የሚል የልጅነት እንደማለት ነው። ጎራ የሚለው እንደዚህ የመጽሐፍ አካላዊ ማለት ነው። ይህም ወይም አብዛኛው ታሪኩ ተጀምሮ የሚጠናቀቅበት ቦታን ለማመልከት

የአሳማ ማጥመጃ እንደ ማለት ነው እና ይህም በዘመጽሐፉ የሚያጠነጥንበት ጉዳይ የታሪኩ ማዕከላዊ ጉዳይ ስለሆነ ነው ርሱ የተቀመጠው እና መርዘብት ማለት እንዲህ ላይ በአማርኛ መራዝ ማለት የግዝ ቋንቋ ተምረዋል ዶክተር? ተምር ያለው ለማለት የሚችልታለን ግን ግዝ አንብቤ እረዳለሁ። የቅሎስንታዊ መጽሐፍትን ለማይዘን መረምር አሁን አሁን አንብቤ መረዳት የግል እንግዲህ የግዝ ችሎታ የታችኛው ደረጃ ማለት ነው። በዛ ደረጃ የሚገመጥ እውቀት አለኝ። እስኪ ወደ ይዘቱ ደግሞ ስንሄድ እንግዲህ ይዘቱ ያተኮረው ታሪክ አለ ሚስጥራዊነት፣ ሀገርኛ ለዛ አለው አጠቃላይ ሲታይና ተፈጥሮ መንፈሳዊነት፣ እነዚህ እነዚህን ያካተቱ ናቸው ሶስቱም መጽሐፍቶች ላይ የሚንጸባረቅ ነገር አለ እና እንደው ይሄ ካደጉበት ባህል ጋር የሚያያዝ ነው ወይስ ካለውት የህይወት ፍልስፍና ነው? እነዚህ ነገሮች ላይ ያተኮሩበት ምክንያት ምንድን ነው? ሁለቱም ነው እንግዲህ። በነገራችን ላይ መጽሐፍቶቹ የተፃፉት መጓ ላይ ብዙ ዝርዝር ውስጥ መግባት አልፈልግም

ኮሚኒቲ ሳይንስ ህብረተሰብ የሚያስበውን አሰራሩን ስለማይ በጥንታዊ የኢትዮጵያ ኦርቶዶክስ ቤተክርስቲያን አድባራት፣ ገዳማት የመመላለስ ረጅም ጊዜ ምርምር በመስራት የመገናኘት እነዚህ ነው። ሳይንስ አለ። ባህል አለው የምመኘው ነ ሆነ ብለሽ ነገር ይኖራል። መልካም ነው የማስበው የኔን ጥልቀትና ገጠመኝን የያዙ ናቸው። በባህሪዬ በጎ አላሚ ነኝ የሚሉት ዶክተር አለማየሁ ዋሴ ቂም በቀልና ጥላቻን በመጻፍ ነውርን ለህብረተሰብ ከማከፋፈል ይልቅ የህብረተሰቡን የሞራል እሴቶች የሚጠብቁ፣ ተስፋን የሚዘሩ፣ የማህበረሰቡን ህጸጽ የሚነቅሱ፣ ትውልድን በሚገነቡ ጉዳዮች ላይ አትኩሮ መጻፍ ይጠቅማል የሚል እምነት አላቸው። ያ ከሆነ ከዛሬ የተሻለች ኢትዮጵያን ለትውልድ ማስረከብ ይቻላልም ይላሉ። ይህንን እምነታቸውን በእለት ተዕለት ህይወታቸውና በተለያዩ መድረኮች ተጋብዘው ባደረጓቸው ንግግሮች ጭምር ሲያንጸባርቁ ይታያሉ። በዚች ሀገር እስካሁን ድረስ ክፋቱን ሁሉ አድርገናል። አሁን የቀረን ጥቃቅን ክፋቶች አሉ ገና ምንጨርሳቸው ትንንሽ። ዋና ዋናዎቹን አድርገናል። አይ ቲንክ አሁን እንግዲህ ዋና ዋና የሚባል ምንድን ነው? ጀምላ መጥቃብራለን። ከአንድ ቦታ ወደ አንድ ቦታ በጨለማ መኪና ጭነን ሰደናል፣ ገርፈናል፣ የአገሪቱን ሀብት ወደ ውጭ ልከናል። እኛ ሰይጣን በምድር ካስተማረው ክፉ ስራ ያልሞከር ነው ምን አለ? ሁሉንም አርገናል። አሁን እንግዲህ ልብ በሉ እንደ ሰው ከእንግዲህ በኋላ የሚቀረ በጎ ስራ ብቻ። ለዚህ ነው መጪው ዘመን ለኢትዮጵያ ብሩህ ነው፣ መጪው ዘመን አሁን አሁን የማህበራዊ መገናኛ ዘዴ ብለን በምንለው አካባቢ የእርሶ ንግግሮች እንዳነቃቂ ወይ ደግሞ በጎ ተጽዕኖ የሚያሳድሩ ተደርገው የሚታዩበት ሁኔታ አለና ወደ እነዚህ ነገሮች ያተኮሩት እንደው ስጋት ስላለዎት ነው? በጎ ተጽዕኖ ለማሳደር ነው? የእነዚህ ንግግሮች አላማ መነሻ ምንድን ናቸው? እነዚህ ንግግሮች ወደ ሶሻል ሚዲያ በማድረግ ሰዎች እንዲረዱት ለማድረግ እንደሆነ ነገሩ ሶሻል ሚዲያን ተጠቃሚ አይደለም፣ ማህበራዊ ሚዲያ የሚባለው ግን። አዲስ አበባ ውስጥ የስነ ጽሁፍ ምሽቶች ሲዘጋጁ እነዚህ በሰዎች የመሰላቸውን ሀሳብ እንዲያቀርቡት የሚሰጡ መርሃ ግብሮች አሉ፣ እና በዛ መርሃ ግብር በአጋጣሚ ተጋብዬ ሀሳብ እንዲገብ ነበረ የቀረበው፣ እና በዛ መሰረት ነው ያንን ሀሳብ ያቀረብኩት። እውነት ለመናገር ሀሳቡ ሌላውን ሰው ተጭጠቅራል ወይም ሌላ ሰው ይቀበለዋል በሚል ሀሳብ ሳይሆን የኔም ስሜት ነው የኔም ቀጣይ እና እውነተኛ ስሜትን የማምንበት ስሜት ነው። ማዘ ያቀረብኩት ካለኝ የሃይማኖት መረዳት ያንም ጥቅሱ አሁን በማየው የሀገሪቱ ሁኔታ ከታሪክም ከታሪክን፣ ከፖለቲካና አንጻር ወደ ፊልም ደረስ የሚችልበትን እኔ ገባ ያልኩትን ነው ያስቀመጥኩኛ። ንግግሩ በዛ መንገድ የመጣ ነው። ምን ያክል ተጽዕኖ ፈጥሯል አላውቅም። የረሬንና ማሰሪያ ላይ ጥያቄውን ካነሳ ሲሆን ኢትዮጵያ በጎ የመሆኗ ጉዳይ እኔ በጣም እንግዲህ ቻለንጆቹ አክቲቪስት የሚሉት ሰው አይነት በኢትዮጵያ ውስጥ በኢትዮጵያ በቃ እድል ላይ በጣም ትልቅ ተስፋ አለ። ተስፋ ለእኔ በብዙ አሳማኝ ነገሮች የተመሰረተ ነው። ዛ የተናገርኩት ከልብ ቀልጥ የማምናን እና ይህ ችግሩ ሁሉ ያልፋል። የማያልፍ የለም። ችግሩ ሲያልፍ የሚጎዳው የሚያደርስብን ጠባሳ ሳይኖረው ግን ያን ሁሉ የምናልፈው መሆን እና ይህን መከራ የሚያስረሳን ጊዜና ዘመን ላይ መድረሳችን ግን ባር ነው ብዬ አምናለሁ። ይ የምንነት አንጠራራ ዶክተር፣ ለነበረን ቆይታ በዲደብሊዩ ሬዲዮ ስም ከልብ አመሰግናለሁ። ዝግጅታችን በዚህ ተጠናቋል። ስለተከታተላችሁን እናመሰግናለን። ፀሐይ ጫን ነኝ። መልካም ጊዜ።